ሳይንስና ሕብረተሰብ። በደቡብ ጀርመን የምትገኘው ቱቢንገን ለክፍለ ዘመናት በከፍተኛ ትምህርት ተቋማት መናኸሪያነቷ ትታወቃለች። ስሟን የተዋሰው የቱቢንገን ዩኒቨርሲቲ እንኳን ከተመሠረተ ስምንት ክፍለ ዘመናትን ተሻግሯል። በአውሮፓ ካሉ አንቱታን ካተረፉ የምርምር ዩኒቨርሲቲዎች አንዱ የሆነው የቱቢንገን ዩኒቨርሲቲ 400 ፕሮፌሰሮችና 2000 ገደማ የአካዳሚክ ሰራተኞች አሉት። መቶ ዓመቱን ባለፈው ሰኔ የደፈነው የዩኒቨርሲቲው የሞቃታማ አካባቢዎች መድኃኒት ተቋም ትኩረቱን በተላላፊ በሽታዎች ላይ አድርጎ ምርምር ያደርጋል። የዩኒቨርሲቲው የሕክምና ትምህርት ክፍል አካል የሆነው ይኸው የምርምር ተቋም በወባ ላይ በሚያደርገው ምርምር ተደጋግሞ ስሙ ይነሳል። የምርምር ተቋሙ በአፍሪካ ዋና ገዳይ በሽታዎች ከሚባሉት ውስጥ የሚመደበውን ወባን ለማጥፋት ከጋቦን እስከ ኮንጎ፣ ከቤኒን እስከ ቶጎ ካሉ ተቋማት ጋር በትብብር ይሰራል። ተቋሙ ወባን በተመለከተ ለዓመታት የደከመበት ምርምር እውቅና አግኝቶ በታዋቂው ኔቸር የሳይንስ መጽሔት ወይም ጆርናል ላይ የታተመው ባለፈው የካቲት ወር ነበር። የምርምሩ ዋና ዓላማ በተለያዩ ተመራማሪዎች ተደጋጋሚ ሙከራ ሲደረግበት የቆየው ለወባ በሽታ ክትባት ማስገኘት ነው። ተቋሙ ምርምሩን ሲያካሄድ የቆየው ከዚህ በፊት በወባ በሽታ ባልተጠቁ 67 ሰዎች ላይ ነበር። ተመራማሪዎቹ ለክትባት ያሰቡትን መድኃኒት ለእነዚህ ሰዎች በየጊዜው በመስጠት ውጤታቸውን ሲከታተሉ ቆይተዋል። ከሰዎች ውስጥ በሽታውን የመቋቋም አቅም በከፍተኛ ሁኔታ ያሳዩት ክትባቱን በየአራት ሳምንት ልዩነት ለሶስት ጊዜያት ሲወስዱ የነበሩ ዘጠኝ ሰዎች ነበሩ። ፒተር ክሬምስነር በቱቢንገን ዩኒቨርሲቲ የሞቃታማ አካባቢዎች መድኃኒት ተቋም ዳይሬክተር ናቸው። የመጀመሪያው የክትባት ሙከራ ያመጣውን ውጤት እንዲህ ያስረዳሉ። ጥናት ስናደርግ ነበር የቆየ ነው። ሰዎችን ከወባ ለመከላከል በመከተብ ረገድ አዲስ አቅጣጫን የተከተል ነው። ሁለቱም ውጤታማ ሆነዋል። ውጤታማ ሆነ ስንል ከፍተኛ የክትባት መጠን ከሰጠናቸው ዘጠኝ ሰዎች ዘጠኙም ከበሽታው ጠብቀዋል። ዳይሬክተሩ ይህን የተናገሩት የተቋሟቸው የምርምር ውጤት በሳይንስ መጽሔት ላይ መታተሙን ምክንያት በማድረግ ነበር። ከሰባት ወር በኋላ ምርምሩ ቀጥሎ የደረሱበትን ውጤት ደግሞ በዚህ ሳምንት ለዶይቸ ቨለ አጋርተዋል። የሙከራችን ሁለተኛ ምዕራፍ የመድኃኒቱን የመከላከል አቅም ለመጀመሪያ ጊዜ አሳይቶናል። አሁን በርካታ ቁጥር ያለውን በሽተኛ አሊያም በጎ ፈቃደኛ በመጠቀም ሶስተኛ ምዕራፍ ማካሄድ ይገባናል። ምክንያቱም ይህንን እየሞከርን ያለነው በጤናማ ግለሰቦች ላይ ነው። መድኃኒቱ አደጋ የማያስከትል በአግባቡ የሚቀበሉት አይነትና፣ በትልቅ መጠን ውጤታማ መሆኑን ለማሳየት ተስፋለን። አሁን ያለውም እንደዚያ ይመስላል። በአዲስ መድኃኒት የሙከራ ሂደት ውስጥ ውጤታማነቱን ማስመስከር መቻል ወሳኝ እንደሆነ ባለሙያዎች ይናገራሉ። በጤና ጥበቃ ሚኒስቴር የበሽታዎች መከላከልና መቆጣጠር ዳይሬክቶሬት የወባ ማስወገድ አስተባባሪ የአቶ ደረጀ ድሉ አስተያየትም ተመሳሳይ ነው። የቱቢንገን ዩኒቨርሲቲ አይነት ሙከራዎች በተለያዩ ቦታዎች በየጊዜው እንደሚካሄዱ የሚገልጹት አቶ ደረጀ ብዙዎቹ በመከላከል አቅም ሲመዘኑ አነስተኛ ውጤት እንደሚያስመዘግቡ ይናገራሉ። በዓለም አቀፍ ደረጃ ብዙ ነገሮች እንሰማለን ከቫክሲን ጀምሮ ከዚህ በፊት በተደጋጋሚ ያው ቫክሲን ትሪያል ላይ እንደሆነ እንሰማለን፣ ግን እስካሁን ኢፊካሲ ወይም ደግሞ የመከላከል አቅሙ ከሀምሳ በመቶ አላለፈም። አሁን ሶስት የአፍሪካ ሀገሮች ላይ ፓይለት እንደሚሰራ ቃለው እነ ዛምቢያ፣ ጋና እንደዚህ ትልልቅ ስራዎች ክትባት ሙከራ እየተካሄደ ነው ግን እስቲ መድረስ የሚገባቸውን አቅም እየደረሱ አይደለም ተብሎ ነው የሚታሰበው እና ወባን ለማስወገድ ትልቅ ታሳቢ ያደረግነው እና እንድብን ተስፋ ሰጭ ነው ብለን የምናስበው የመድኃኒቶች እነዚህ ረዥም ጊዜ የመቆየት አቅም ወይም ደግሞ ሎንግ አክቲንግ ድራግስ የምንላቸው መድኃኒቶች ዓለም ላይ በፈጠራ እየመጡ ነውና እነዚህ ትልቅ አስተዋጽኦ ይኖራቸዋል የሚል እምነት ነው ያለኝ። አቶ ደረጀ ከተወሰደ በኋላ አርባ አምስት ቀን ደም ውስጥ የሚቆይ አዲስ የወባን መድኃኒት በምሳሌነት ያነሳሉ። ይህ መድኃኒት ወባን ለ45 ቀናት እንደ መከላከያ ሆኖ እንደሚያገለግልም ያስረዳሉ። እንደዚህ አይነት መድኃኒቶች የወባ ስርጭትን በመገደብ ትልቅ ሚና ይኖራቸዋል የሚል እምነትም አላቸው። በቱቢንገን ዩኒቨርሲቲ ተቋም በሙከራ ላይ ያለው አዲሱ የወባ ክትባት የመከላከል አቅሙ እስካሁን ያለው ውጤት መቶ በመቶ ነው መባሉ እጅግ ተስፋ ሰጪ ነው ይላሉ። የዩኒቨርሲቲው ተቋም ዳይሬክተርም ተመሳሳይ ተስፋ ይታያቸዋል። ይህ መድኃኒት በትልቅ መጠን ተሞክሮ ውጤታማ ከሆነ ለአጭር ጊዜ ጎብኚዎች በሽታውን በመከላከያነት ማገልገል ይችላል። ወባ በተስፋፋባቸው በሞቃታማ አካባቢዎች ለበርካታ ወራት በሚደረግ ቆይታም ጠቃሚ ሊሆን ይችላል። ለወባ በሽተኞች ተጨማሪ ማከሚያ መሳሪያም ሊሆን ይችላል። በበሽታው የሆ በሆነ ምዕራፍ ላይ ለበሽተኞች ሊሰጥ ይችላል። ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራት በሞቃታማ የምድር አካባቢ እንደመገኘታቸው ለወባ በሽታ መጋለጣቸው እሙን ነው። የዓለም ጤና ድርጅት መረጃ እንደሚያሳየው በ95 ሀገራት የሚገኙ 3.2 ቢሊየን ሰዎች በወባ በሽታ የመጠቃት አደጋ ተደቅኖባቸዋል። በጎርጎሮሳዊው 2015 ብቻ በዓለም አቀፍ ደረጃ 214 ሚሊዮን ሰዎች በወባ በሽታ መያዛቸውን መረጃ ያመለክታል። ከነዚህ ውስጥ 438 ሺው በወባ ምክንያት ሕይወታቸውን አጥተዋል። ከሟቾቹ ውስጥ 90 በመቶ በአፍሪካ አህጉር መገኘታቸው በሽታው ምን ያህል የአህጉሩ ራስ ምታት እንደሆነ ያሳያል። በኢትዮጵያ ከአራት ዓመት በፊት የነበረው የወባ በሽታ ህሙማን ቁጥር 33 ሚሊየን ነበር። ወባን ለመከላከል በኢትዮጵያ መንግስትና አጋሮቹ በተደረገ ርብርብ ባለፈው የጎርጎሮሳዊ 2016 ዓመት ቁጥሩ ወደ 1.8 ሚሊዮን መውረዱን በጤና ጥበቃ ሚኒስቴር የወባ ማስወገድ አስተባባሪው አቶ ደረጀ ይናገራሉ። ኢትዮጵያ የወባ በሽታን በጎርጎሮሳዊ 2030 ለማጥፋት አልማ እየተንቀሳቀሰች እንደሆነ የሚናገሩት አቶ ደረጀ ሀገሪቱ የራሷን ፍኖተ ካርታ ማዘጋጀቷንም ያስረዳሉ። የጀርመን ዩኒቨርሲቲው አይነት የምርምር ውጤቶች በፍኖተ ካርታው ተገቢውን ቦታ እንደተሰጣቸውም አመልክተዋል። ይህ ወባን ማጥፋትን በተመለከተ በምዕራፍ በምዕራፍ የተከፋፈለ ነው። በመጀመሪያው ምዕራፍ በሁለት መቶ ሰላሳ ዘጠኝ ወረዳዎች፣ ስድስት ክልሎች፣ አስራ ስምንት ዞኖች ናቸው የተመረጡት። እነዚህም ታሳቢ ያደረገ በየክልሉ አሁን ይፋው የማስጀመር ስራ ተካሂዷል። በሀገር አቀፍ ደረጃም ይፋው የማስጀመር ስራው በይፋ በአዳማ ከተማ ይፋ ተደርጓል። የካቲት ወር ወይም ደግሞ ማርች አስር አካባቢ በዚህ ፍኖተ ካርታ ወይም ሮድማ ትልቅ ትኩረት የተሰጠው አሁን ዓለም ላይ ያሉ እድሎችን መጠቀም ነው። እድል ስንል በሪሰርች ሊሆን ይችላል። በኢኖቬሽን የምንላቸው አሁን ትልልቅ ጥናቶች እየተደረጉ ነው። በኬሚካልም በመድኃኒቱም ጥናት እየተደረጉ ነው። እንዲሁም ደግሞ በመመርመሪያ ኪቶች ወይም መሳሪያዎች ትልቅ ጥናት እየተካሄደ ነው እና እነዚህ ጥናቶችን በኢትዮጵያ በኛ ሀገር ኮንቴክስት አዳብት አድርጎ ወይም ደግሞ እንዲዋሃዱ አድርጎ መቀበል አንዱ የስትራቴጂክ አፕሮቻችን አካል ነው። ስለዚህ እንደዚህ አይነት ጥናቶች ትልቅ ትልቅ ዋጋ አላቸው። ምክንያቱም አስራ አራት አመት ሊወስድብን የሚችለውን የወባን ማስወገድ ጉዞ ባትም በአጭር ጊዜ ውስጥ ለማሳካት ይረዱናል እና እነዚህ አይነት ጥናቶች ፋይዳቸው ቀላል የሚባል እንዳልሆነ ለመግለጽ ነው። በሙከራ ደረጃ ያለው የቱቢንገን ዩኒቨርሲቲ የወባ ክትባት ተጠቃሚዎች ዘንድ ለመድረስ ቢያንስ ከዚህ በኋላ ሶስት ዓመት እንደሚወስድ ተመራማሪዎች ጠቁመዋል። በኢትዮጵያ ተገቢውን ማረጋገጫ እስኪያገኝ ደግሞ ቢያንስ አንድ ዓመት እንደሚወስድ ባለሙያዎች ያስረዳሉ። አዲስ ነገር ማምጣት የማይታክታቸው ተመራማሪዎች እስከዚያው ሌላ መድኃኒት ይዘው ይመጡ ይሆን? ተስፋ ሰንቆ መጠበቅ ነው። የዛሬው ጥንቅራችን የስካውኑ ነበር። ተስፋለም ወልደየስ ነኝ። ሰላም።